ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 23 2012 ዓ ም ዝግጅታችን ጀመረ። በደቡብ ክልል የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ ደርሷል ተብሏል። ወራቱን ሶስት ሀሜላ ላይ ዘጠና ሶስት ፐርሰንት ነው ጭማሪ አለ ብለን የወሰድ ነው። ከመጀመሪያ ሶስቱ ወራቶች እናነጻረው አሁን እንግዲህ ኢትዮስ ወደ መቶ ፐርሰንት ጭማሪ ነው የናሴ ውስጥ የሚታየውና በጣም አሳሳቢ ነው። ማሰብ ነው እንግዲህ ሶስት ወር ከአራት ቀን ሁለት መቶ ሳይሞላ የቆየው በሁለት ቀን ሁለት መቶ እየሆነ ስል እየሄደ ስለሆነ ምን ያቀፈ ያሳየው ማለት ነው። የደቡብ ክልል የጤና ቢሮ ኃላፊ አቶ አጥናው ካውዛ ናቸው። በአብይ ርዕስ ይዘናቸውን እንመለሳለን። በትግራይ ክልላዊ ምርጫ በግል ለመወዳደር ተመዝግበውና እውቅና አግኝተው ከነበሩ 11 ተወዳዳሪዎች ስድስቱ በተለያየ ምክንያት ራሳቸውን ማግለላቸው ታውቋል። የተወሰኑትን አነጋግረናል። በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፉርሲ አካባቢ ከኦነግ ሸኔ አባላት ጋር በተደረገ የተኩስ ልውውጥ የሶስት ሰዎች ሕይወት ሲያልፍ አንድ ሰው መቁሰሉ ተገለጸ። ዝርዝር ዘገባዎቹን ከዜና በኋላ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስትልኝ እንደምናመሻችው አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ኒጀር ውስጥ በዚህ ሳምንት የጣለው ከባድ ዝናብ ያስከተለው ጎርፍ ቢያንስ አርባ አምስት ሰዎች መግደሉና ከ226,000 የሚበልጡ ነዋሪዎች ከመኖሪያቸው መፈናቀላቸውን ዛሬ የሀገሪቱ ባለስልጣናት ገልጸዋል። የኒጀር ወንዝ ሞልቶ የፈጠረው መጥለቅለቅ መዲናይቱን ኒያሜን እንደ ዘጋት ነው የተገለጸው። ወንዙ ዳር እና ዳር ያሉ ጎጆዎችና የሩዝ ሰብልም አውድሟዋል ተብሏል። ሱዳን ውስጥ የአዲሱ የከሰላ ክፍለ ግዛት አገረ ገዢ ደጋፊዎች ለተቃውሞ በወጡ ሰልፈኞች ላይ ተኩስ ከፍተው አራት ሰዎች መግደላቸው ተዘገበ። ሐሙስ ለት ሰልፍ የወጡት ተቃዋሚዎች አገረ ገዢው ሳልህ ኦመር ለኃላፊነቱ ብቁ አይደሉም፣ ይነሱ ብለው ነው የወጡት። የእሳቸው ደጋፊዎች በከፈቱባቸው ጥቃት የቆሰሉ ስድስት ሰዎች መኖራቸውንም የአይንማኞች ገልጸዋል። የሽግግሩ መንግስት ሰላም እንዲሰፍን ተማጽኖ አቅርቧል። የፀጥታ ኃይሎች ሰላም እንዲያስከብሩም ማሳሰቡ ተገልጿል። ዩናይትድ ስቴትስ መዲና ዋሽንግተን ውስጥ የፖሊሶች የጭካኔ አድራጎት ይቁም፣ የፍትህ ስርዓት ለውጥም ተፋጥኖ ይከናወን በሚል በሺዎች የተቆጠሩ ተሳታፊዎች የታደሙበት ሰልፍ ትናንት ተካሂዷል። ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ በነጭ ፖሊስ እጅ ሕይወቱ ማለፉን ተከትሎ የትናንቱን ጉልበታችሁን ከአንገታችን ላይ አንሱልን በሚል መፈክር የተጠራ ሰልፍ ያደራጁት ቄስ አልሻርፕተን እና ሌሎችም ለጥቁር አሜሪካውያን መብት ታጋዮች መሆናቸው ታውቋል። የትናንቱ ሰልፍ የተካሄደው የሲቪል መብቶች ተከራካሪው ማርቲን ሉተር ኪንግ ጁኒየር ድንቁን አይ ሃቭ እድሪም ንግግራቸውን በዋሽንግተኑ ታሪካዊ ሰልፍ ላይ ባደረጉበት 57ተኛ ዓመት መታሰቢያ እለት ነው የዋለው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ በቅርቡ ፌዴራል መንግስቱ በኮሮና ቫይረስ ምርመራዎች መመሪያው ላይ ያደረጋቸውን ለውጦች እንዲቀለብስ በሀገሪቱ ዙሪያ ያሉ የሕዝብ ጤና ጥበቃ መስሪያ ቤቶች ተማጽኖ አቅርበዋል። በሺዎች የሚቆጠሩ የወረዳዎችና የከተሞች የጤና መምሪያዎችን ያቀፈው የትላልቅ ከተሞች ጤና ጥምረትና የወረዳና የከተሞች ጤና ባለስልጣናት አገር አቀፍ ማህበር ለሲዲሲና የዩናይትድ ስቴትስ የጤና ሚኒስቴር በላኩት ደብዳቤ ለቫይረሱ የተጋለጡ ነገር ግን የህመም ስሜት የማይሰማቸውን ሰዎች መመርመር እንዲቆም የወጣው መመሪያ እንዲሰረዝ ጠይቀዋል። ሮይተርስ ባካሄደው ግምገማ መሰረት ሰላሳ ሶስት ስቴቶች ማለት ክፍለ ግዛቶች አዲሱን መመሪያ አልተቀበሉም። ማናቸውም ለቫይረሱ የተጋለጠ ሰው የህመም ስሜት ይኖረውም አይኑረው እንዲመረመር መምከራቸውን ቀጥለውበታል። ዩናይትድ ስቴትስ ውስጥ የኮሮና ቫይረስ ተያያዦች ቁጥር ወደ ስድስት ሚሊዮን ማለትም በጠቅላላው በዓለም ዙሪያ ካሉት ሀያ አራት ነጥብ ሰባት ሚሊዮን በላይ ከሚሆኑቱ የቫይረሱ ተጋላጮች ውስጥ አንድ አምስተኛ የሚሆነውን ይዛለች። ዩናይትድ ስቴትስ፣ ብራዚል ከሶስት ነጥብ ስምንት ሚሊዮን በላይ ህንድ 3.4 ሚሊዮን ይዘው ዩናይትድ ስቴትስን ይከተላሉ። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል መሠረት በዓለም ዙሪያ በቫይረሱ የተያዙ ሰዎች አጠቃላይ ቁጥር ከ24.7 ሚሊዮን አልፏል። ለህልፈት የተዳረጉት ደግሞ ከ832 ሺህ በላይ አሻቅበዋል። የተባበሩት አረብ ኤሚሬቶች ፕሬዚደንት ከእስራኤል ጋር ግንኙነት የሚከለክለውን ሕግ በአዋጅ ሰረዙ። በሁለቱ ሀገሮች መካከል የንግድና የፊናንስ ስምምነቶች ማድረግ መፈቀዱን የመንግስቱ የዜና አውታር ዘግቧል። አዋጁ በሁለቱ ሀገሮች መካከል በተፈረመው የትብብር ውል ግንኙነቶችን መመስረት እንዲቻል ድጋፍ ለመስጠት የታለመ መሆኑን ፕሬዚደንቱ ኃሊፋ ቢን ዛይድ አል ናህያን አስታውቀዋል። የእስራኤል ኤል አል አየር መንገድ ከቴላቪቭ ቤንጉሪዮን አውሮፕላን ጣቢያ ወደ አቡ ዳቢ የመጀመሪያውን የቀጥታ በረራ ለማድረግ እየተዘጋጀ ነው። የፊታችን ሰኞ በሚደረገው በረራ ሁለቱን ሀገሮች ግንኙነት እንዲመሰርቱ የሸመገሉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከፍተኛ ረዳቶችና የእስራኤል ልኡኳን ይጓዛሉ ተብሏል። የፕሬዝደንት ትራምፕ ከፍተኛ አማካሪ ጃረድ ኩሽነር አንዱ ተጓዥ እንደሚሆኑ ዜናው ጨምሮ ገልጿል። በመጨረሻም ታዋቂው የብላክ ፓንተር ፊልም ኮከብ ተዋናይ ቻድዊክ ቦዝማን በ43 ዓመቱ በአንጀት ካንሰር ሕመም በሞት ተለየ። ቻድዊክ ከብላክ ፓንተር በተጨማሪ የቤዝቦል ኮከቡን ጃኪ ሮቢንሰንን 42 በተሰኘው ጄምስ ብራውንን ደግሞ ጌት ኦን አፕ በተሰኘው ፊልም ተመስሎ በመጫወት በትወና ጥበቡ አድናቆትን ያተረፈ ነበር። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 23 2012 ዓ ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝ ነው የቀደመ ዘገባ እናልፋለን። በደቡብ ክልል የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ ደርሷል ተብሏል። የደቡብ ክልል የጤና ቢሮ ኃላፊ አቶ አጥናው ካውዛን ያነጋገረው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ ያስደምጠናል። የደቡብ ክልል ጤና ቢሮ ኃላፊ አቶ አጥናው ካውዛ እንዳሉት በክልሉ የኮሮና ቫይረስ ወረርሽን ስርጭት አሳሳቢ ደረጃ ላይ ደርሷል። ከቀን ወደ ቀንም በፍጥነት ማሻቀቡን ኃላፊው ገልጠዋል። ወራቱን ብንወስድ ሀሜ ላይ ዘጠና ሶስት ፐርሰንት ነው ጭማሪ አለ ብለን የወሰድ ነው ከመጀመሪያ ሶስቱ ወራቶች እናነጻጽረ አሁን እንግዲህ ኢትዮስ ወደ መቶ ፐርሰንት ጭማሪ ነው የናሴ ውስጥ የሚታየው፣ እና በጣም አሳሳቢ ነው። ማሰብ ነው እንግዲህ ሶስት ወር ከአራት ቀን ሁለት መቶ ሳይሞላ ቆየው ሁለት ቀን ሁለት መቶ እየሆነ ስል እየሄደ ስለሆነ ይምን ያቀፈ እንደሆነ ያሳየው ማለት ነው። ምርመራ የማድረግ አቅም ውስጥ ምን ያህል ነው? ዓላማ ከወጣን በኋላ እነዚህ አምስተኛው ላቦራቶሪ ይመረቃል። ሆሳና ላይ ዋቸሞ ዩኒቨርስቲ የደቡብ ክልል ምርመራ አቅማችን አሁን በቀን ሁለት ሺ በላይ መመርመር ደርሰናል። በተለይ ዘመቻው ያሳየን አቅም እሱ ያን አምስት መቶ አካባቢ ነው ሲመረምሩ ግን ሶስቱ ላቦራቶሪ የቆየ አሁን ባለበት በየቀኑ ሁለት ሺ ስድስት መቶ በቀን መመርመር አለበት ብለን ሁለመስቱ እያሳከል። ከጥቂት ወራት በፊት የኮሮና ቫይረስ በመከላከልና በስርጭት መጠንም ከሁሉም ክልሎች የተሻለ የነበረው የደቡብ ክልል አሁን በአሳሳቢ ደረጃ የደረሰበትን ምክንያት አቶ አቅናው ተናግሯል። ሪያ ገና ደቡብ ላይ ኬዝ ሳይመጣ አሜሪካዊ መጀመሪያ ሪፖርት ጋር የዛኔ የነበረው የሰው ጥንቃቄ ያው የፍርሀት አይነት ሁኔታ ቢኖርም ትልቅ አስተዋጽኦ ነበረው። ተገቢውን ጥንቃቄ ያደርግ ነበር። በተለይ ሶስቱ መከላከያ መንገዶች ውስጥ ሁለቱ ላይ ጥሩ ተብሎ ሊወሰድ ይችላል። አካላዊ ርቀት መጠበቅ፣ መታጠብ የሚሉት ማስክ ነው እንጂ ከኋላ የመጣው የተሻለ በመሆኑ ትራንስሚሽኑ ትንሽ ነበረ። አሁን ግን ውስጥ በሽታው እየ እየጨመረ ለዙ ብቻም ሳይሆን ሞትም ጭምር እየጨመረ ባለበት ያመዘናጋቱ ላለ ነው። ወረርሽኙን ለመከላከል ሲባል የታወጀው የአስቸኳይ ጊዜ አዋጅ ደንቦችና ክልክላዎች ያለመተግበራቸው ለስርጭቱ አሳሳቢነት ምክንያት መሆናቸውን ገልጠዋል። አስቸኳይ ጊዜ አዋጁ ላይ እንግዲህ ደጋግመን እያነሳን ነው። ህዝቡም እያነሳን ነው። እኛም እንደ ጤናን ማትር ያው በደንብ እያነሳን ነው። ኦልሬዲ የመተግበር መረት ላይ ችግር ያለበት ነው ብለን ያየ ያለ ነው። ኦፍኮርስ፣ ህዝቡ አምነው ብዙ ነገር ቢተገብረው ጥሩ ነው። ግን ደግሞ በተግባር በተለይ መቀዛቀዝ ነው ይህ የገነገነው ያለ ነው። ትራንስፖርት ሴክተር ላይ ያን የነበረቱ ይካል ንሳ ያን የነበረቱ ይካል ኃይላችን ጋም ያን የነበረቱ ይካል አሁን ህዝቡ ብቻ አይደለም የተላመደው ዘሆን መንግስትን በዛ ልክ የሚካል መልካም። እንግዲህ አሁን አዲስ ዘመን መለወጫ ደርሷል። አሁን ገበያው በጣም የሚደራበት ጊዜ ላይ ደርሰናል። እና ከዛ ጋር በተያያዘ የዛ አካባቢ ቁጥጥር ለማድረግ ጸጥታው ኃይል ጋር ምን አይነት ድርጅት አለ? ሁለተኛ ነገር ደግሞ አሁንም መዝናኛ ቦታዎች በተለይ የዞን ከተሞችም ላይ እንደ ወትሮው ነው የሚታዩት እና ከሱ ከእሱ አኳያ ምን አይነት ጥንቃቄ ወይም የቁጥጥር ስራ ነው የሚለውን እናንሳ። በኛ በኩል የተወሰነ ክልል ታስክ ፎርሱም ተቀዛዞ ነበረ። ዛሬ ታስክ ፎርሱንም መልሰን አንድ ላይ ዞኖቹ ጋር የማቀምንበት ነው በየሳምንቱ ህን አጠናክረን ለመሄድ ነው ያሰብነው። ይሄ ላነሳኸው በዓላት አንደኛ ዘመን መለወጫ አለ። ሁለተኛ ደቡብ ላይ መስቀል በጣም ለየት ያለ በዓል ነው። እነዚህ ሁኔታዎች በጣም ከባድ ህዝብ ውስጥ አሁን ያለውን እንደገና ከጠፈ ላይ የሆነ ችግር እንዳያስከትል ያው ስራ ጀምረናል። በደቡብ ክልል የኮሮና ቫይረስ ስርጭት ውስብስብና የተለየ የሚያደርገው ቫይረሱ የተገኘባቸው ሰዎች ምልክቱ የማይታይባቸው መሆናቸው ነው ተብሏል። ተከታትሎ የሚሆነው የደቡብ ክልል አሲምቶማቲክ ነው ይባል ነው። ይሄ ማለት ምልክት የሌለው ማለት፣ ይሄ ራሱ አንድ ከበድ ያለ ነው። ለምን በተለይ ያንግ ጅ በአማካይ ሀያ ስምንት አመት ስለሆነ አሁን የእድሜ ክልል ስታይ የተያዘ ወጣቱ ነው። ወደ ትልቆቹ የሚወስድ እድል እንዳለ ያሳያል ቫይረሱ ከቡርጂ ልዩ ወረዳ ውጭ በ151 የገጠር ወረዳዎችና በ42 ከተማ መስተዳደሮች የተገኘ ሲሆን በአጠቃላይ በ193 መዋቅሮች መሰራጨቱና በማህበረሰቡ ውስጥ በስፋት መግባቱን ማስታውቀዋል። ከዚ ውስጥ አብዛኛው እየተገኘ ያለው በማህበረሰቡ ውስጥ ነው። ትልቁ ድርሻ በማህበረሰብ ውስጥ ባለው ፖዚቲቭ ነው ያለው። ምንም ጉዞ ካሪክ ድሮ ብለን የምናነሳቸው የለም። ስለዚህ ጉርጅን ብትሆን ምርመራው ዝቅተኛ ስለሆነ እንጂ ምርመራ እነሱም ከፍ ቢያደርጉ ሁሉም ፕሮጀክት የሚሆን እድል ስለስ መኖር እድል ስላለ ያው ሁሉም ወደ ህብረተሰቡ የገባበት ሁኔታ ነው የሚያሳየው። የዛሬን ሳይጨምር በክልሉ በኮሮና ቫይረስ አንድ ሺ ሀምሳ ስድስት ሰዎች መያዛቸውና ከነዚህም ውስጥ አራት መቶ ስድስት ሰዎች አገግመዋል ያሉት ኃላፊው፣ ዘጠኝ ሰዎች ደግሞ ሞተዋል ብሏል። የፖለቲካ አለመረጋጋትን ተከትሎ በክልሉ የተለያዩ ቦታዎች የሚደረጉ እንቅስቃሴዎችም ለስርጭቱ ከፍተኛ አስተዋጽኦ ያበረክታሉ የሚል ስጋት መኖርን ማስረድቷል። እንግዲህ

ውስጥ በግላጭ የሚታይ ስለሆነ አሁን ሲዳማ ከደቡብ ክልል ከመውጣቱ በፊት የደቡብ ክልል ጤና ቢሮ የቫይረሱን ስርጭት በተመለከተ ባሰራው አንድ ጥናት አስራ 12 ሚሊዮን ሕዝብ በቫይረሱ ሊያዝ እንደሚችል ተንብዮ የነበረ ሲሆን አሁን በተጨባጭ የሚታየው ሁኔታ ይህንን የሚያመላክት ነው ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። ዮናታን ዘብድዮስን እናመሰግናለን። አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜን ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንለፍ። በስድስተኛው ክልላዊ የትግራይ ክልል ምርጫ በግል ለመወዳደር ተመዝግበው እውቅና አግኝተው ከነበሩት አስራ አንድ ተወዳዳሪዎች ስድስቱን በተለያየ ምክንያት ራሳቸውን ማግለላቸውን ገልጸዋል። መቀሌ የሚገኘው የትግርኛ ክፍል ዘጋቢ አለም ፍሳሀዬ ስለ እነዚህ ተወዳዳሪዎችና ሌሎች ጉዳዮች በተከታዩ ዘገባ ያስደምጠናል። ራሳቸው ካገለሉ የግል ተወዳዳሪዎች አንዱ አታክልተ ኃይለ ስላሴ ይባላል። አታክልተ ኃይለ ስላሴ ከውድድሩ ራስን ያገለለበት ምክንያት ከመናገሩ በፊት ለምን ለመዋደር እንደፈለገ እንዲህ ይላል። በዋናነት ኣብ ዘይምዕሪ ናይ መሬት ምሕደራ እኔ ለመዋዳደር ያነሳሱኝ ነገሮች በመሬት አስተዳደር ያሉ ችግሮች እንደ መሬት ካሳና ሌሎችም የወጣቶች ተጠቃሚነት ለመረጋገጥ መልካም አስተዳደር ለማስፈን በቋንቋዎች አነጋገር ያለ ዜበ እኩልነት ለመረጋገጥ ባህል ማዕከል ለመክፈትና ሌሎች ችግሮችም እንዲስተካከሉ ለመታገል ነው የገባው። ተያይዙ ብፍላይ ኣብቲ መንእሰይ ተወልወለዶ ዘለና ችግሮች ለማስተካከል ለመታገል ወስኖ ከገባ በኋላ ለምን ከውድሩ ራሱ እንዳገለለ እንዲህ ይላል። ትንወደርቲ ኮይና ንወዳደረሉ ከባቢ ቲ ህዝቢ የያዝኩትን ዓላማ ለሚመርጠኝ ህዝቢ ማሳወቅ ካልቻልኩ እንዴት ይመርጠኛል? ዓላማን ለማሳወቅ ኤሌክትሮኒክስና ህትመት ሚድያ እንዲፈቀድልኝ በተደጋጋሚ ጠይቀ እውንታዊ ምላሽ ባለመግኘቴ ውድሩን ለማቋረጥ ተገድጀዋለሁ ይላል። ይ ሕትመት ክኮን ይክእል እዩ ስለዚ ትለቀረና ይሕቶ የግል ተወዳዳሪዎች ስራታቸውን ያገለሉበት ምክንያትና ሌሽ ተያያዥ የምርጫ ጉዳዮች ማብራሪያ ለማግኘት የስድስተኛው ዙር የትግራይ ምርጫ ኮሚሽን ኮሚሽነር መምህር ምሉወር ኪዳን ማርያምን አነጋግሬያቸዋለሁ። ኮሚሽነሩ የመራጮች ምዝገባ አስመልክተው ማብራሪያ ጀምራሉ። የመራጮች ምዝገባ አሁን አራተኛ ቀን ጨርሰው አምስተኛውን ቀን ይዞ ከእንግዲህ የሚቀሩት አንድ ሶስት ቀናት ናቸው እና ሶስት ቀናት ይመዘገባል ብለን የምንጠብቀው ሰው ይኖራል። ከመጀመሪያው የገመት ነው ወደ 2.7 ሚሊዮን ሕዝብ ይመዘገባል የሚል ነበረ። አሁን በግማሹ የምዝገባው ወቅት የተመዘገበው የሰው ቁጥር ወደ 2.6 ሚሊዮን ተጠግቷል። የዛሬውን ስናጠቃልል ማታ የምናውቀው ይሆናል። እና ይሄ ደግሞ መጀመሪያ ከገመት ነው ግምት ግምቱ ትንሽ ችግር ያለበት ይመስለኛል እ 93 ፐርሰንት የሚሆነው ወይ 94 የሚሆነው እስካሁን ተመዝግቧል ማለት ነው ከግምታችን ጋር ግን ግምታችን ትንሽ ኮንሰርቫቲቭ ስለነበረ ምናልባት ከዛ በላይ ብዙ ሰው ይመጣል የሚል ሀሳብ አለ። ስለዚህ በሚቀጥሉት ሶስት ቀናት የምዝገባ ሁኔታ ቀጥሎ ወደ ሶስት ሚሊዮን ገደማ ሊጠጋ ይችላል የሚል ግምት አለን ማለት ነው። ምዝገባው በጣም ሞቅ ባለ ደመቅ ባለ ሁኔታ ነው የሚካሄድ ያለ የመራጮች ቁጥር ከገመት ነው በላይ በመሆኑ መመዝገቢያ ካርድ እጥረት አጋጥመን ተቀላጥፈን የምርጫ ጣቢያዎች እንዲደርሳቸው አድርገናል እያሉ ኮሚሽነር ምሎወቅ ኪዳነ ማርያም ስድስተኛው ዙር ምርጫ ለመዋረድ የተዘጋጁትን አስመልክተው እንዲህ ይላሉ። የፖለቲካ ድርጅቶች አምስት ናቸው። ህዝባዊ ወያነ ሓርነት ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶና ሳልሳይ ወያኔ ትግራይ፣ ትግራይ ነፃነት ፓርቲ እና የአሲምባ ዲሞክራሲያዊ ፓርቲ የሚባሉ ናቸው። አምስቱ የተመዘገቡት በድርጅት ደረጃ ከዛ ውጭ የተመዘገቡ በግለሰብ ደረጃ የተመዘገቡ አስራ አንድ ነበሩ መጀመሪያ። ስለዚህ ሁለቱ መጀመሪያውኑ አቋርጠው ወጥተዋል። ሁለቱ ደግሞ ልናጠናቀቅ አልቻልንም፣ በግላችን በችግራችን ምክንያት የሚል ያቀረቡት አንዳንዱ ምክንያት አንድ ሺ ሰው የድጋፍ ፊርማ ማሰባሰብ ከባድ ነው እና ብዙ የሚፈርምልን ማላገኘ ነው። ስለዚህ ከባደን የሚል ነው እና ያቋረጡት። ከዛ በኋላ አንድ እንደገና ያቋርጠዋል። ትናንትም የምርጫ ኮሚሽኑ አመቺ ሁኔታ አልፈጠረልኝ በሚል ያቋረጠ እንዳለ ነው በፌስቡክ ያየነው። ለእኛ መላክ የነበረበትን ደብዳቤ ነው በፌስቡክ የለጠፈው። ስለዚህ አላነጋገረንም። የግል ተወዳዳሪዎች ራሳቸውን ከውድድር የማግለላቸው ምክንያት የተለያዩ ቢሆኑም በቅርብ ያገለሉ ግን የገንዘብና በሚዲያ ቅስቅሳ ማድረግ ጥያቄ መሆንን ይናገራሉ። ኮሚሽነር ምሉዋር አንደኛ የሚዲያ አክሰስ አልተሰጠንም የሚሉት ያው የግል ተወዳዳሪዎች የሚዲያ አክሰስ አያገኙም የሚል መመሪያ አላቸው። ይህም የሚፈጽሙት ይህ መገናኛ ብዙሃን የሚቆጣጠረው ቢሮ አካል ነው። ስለዚህ ለግል ተወዳዳሪዎች ይህ አልተፈቀደም የሚል መመሪያ አለው እና ስም መመሪያ እነግርናቸዋል። ሁለተኛው የገንዘብ ጉዳይ ነው የሚሉት። ገንዘብ ለፖለቲካ ድርጅቶች ለተወዳዳሪ ፖለቲካ ድርጅቶች ሰርቲፋይ ለተደረጉና በኢትዮጵያ ምርጫ ቦርድ ቢሮ ተመዝገው ለቆዩት የሚከፋፈል እንጂ ለግለሰቦች የሚባል የለን የተሰጠ ባጀት የለን። ከዛ ቆንጥረን ግን የእያንዳንዳችሁ የምታስተዋውቁበት የኮሮና ጊዜ በመሆኑ እንዳቸገራችሁ በሚል የምታስተዋውቁበት የራሳቸው ምስልና አርማቸው ያለበት በከተማው ልትለጥፉት የምትችሉት ነገር እናሳትምላችኋለን ብለናቸው አሁን ለመወዳደር ቆርጠው የቀሩት ሰዎች በዚህ ተስማምተው እየቀጠሉ ናቸው። እዚህ ለመወዳደር ሲገቡ ራሳቸው ከደጋፊዎቻቸው ነው፣ ፓርቲዎቹም ጭምር ኮ ከደጋፊዎቻቸው ነው የሚያገኙት። ስለዚህ ስፖንሰር ሊያደርጋቸው የሚችልን ማዘጋጀት ያለባቸው ራሳቸው ናቸው እና ይህንን አውቀው መግባት ነበረባቸው ነው። እኛም ያልተዘጋጁበት ነገር እንዳይኖር ሊጎላቸው ይችላል የሚል እሱን እንዲያደርጉ ነግረናቸዋል ግን እሱን ማግኘት አንችልም፣ መንግስት የግድ መስጠት አለበት የሚሉት። መንግስት ግን ይህን ለግል የሚባል የሰጠው ገንዘብ የለም። እዚህ ያስፈቀድነው ባጀት ለፖለቲካ ድርጅቶች የሚሰጥ ፋይናንስ በገንዘብ በአይነትና በአገልግሎት የሚሰጥ ብሎ በዝርዝር የወጣ መመሪያ ነው ያለው። ሁሉንም ለሰጡኝ ማብራሪያ አመሰግናለሁ። አለም ፍስሃ ከመቀለ አለም ፍስሐዬ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት መሰናዶ ነው። አስተያየት ወይም ጥያቄ ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ላኩልን። ወደ ተከታዩ ዘገባ እናሻግራችሁ። በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፉርሲ አካባቢ ከኦነግ ሸኔ አባላት ጋር በተደረገ የተኩስ ልውውጥ የሶስት ሰዎች ህይወት ሲያልፍ አንድ ሰው መቁሰሉ ተገለጸ። ከሞቱት ውስጥ ሁለቱ መንግስት ኦነግ ሸኔ በማለት የሚጠራው ታጣቂ ቡድን፣ አንዱ ደግሞ የፖሊስ አባል ነው ተብሏል። በተኩስ ልውውጡ መንግስት የኦነግ ሸኔ አባላት ያላቸው ሶስት ሰዎች እጅ መስጠታቸውን ሲገልጽ፣ የአካባቢውን ልማትና የህዝቡን ሰላም በዘላቂነት ለማረጋገጥ የተደረገ ተልእኮ ነው ብሎታል። መስፍን አራጌ መስፍን አራጌ ዘገባውን ያስደምጠናል። በተኩስ ልውጡ መንግስት የኦነግ ሸኒ አባላት ያላቸው ሶስት ሰዎች እጅ መስጠታቸው ሲገለጽ፣ መንግስት የአካባቢውን ልማትና የህዝቡን ሰላም በዘላቂነት ለማረጋገጥ የተደረገ ተልእኮ ነው ብሎታል። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ ሀሰን ለአሜሪካ ድምፅ እንዳስታወቁት የድምፃዊ ሀጫሉ ሁንዴሳን ሞት ተከትሎ በአካባቢው አለመረጋጋት ለመፍጠር ጥረቶች ሲደረጉ ነበር። ባለፈው ሀጫሉ ሞት ተከትሎ የተለያዩ ግጭት የመፍጠር ፍላጎቶች ነበሩ የሆነ ግሸኔ ከዛ ጋር ተያይዞ አንዳንድ ኦፕሬሽኖችን እየሰራን ያለ ነው። ወደ አንድ ሳምንት አካባቢ የሚጠጋ ከዚህ በፊት ደዌ ላይ ኦፕሬሽን ሰርተናል። የሸኔ አካላት ላይ እንደ መንግስት ኦፕሬሽን ስራ ተሰጥቷል። ከዛ ጋር ተያይዞ እዛ የነበረው ቲም ወደ አርጡማ የመሻገር እድል ነበረው። አርጡማ ፉርሲ ማለት ነው። አርጡማ ፉርሲ እንትኑ በጣም ሰፊ ስለሆነ ጫካም ስለሆነ ኦፕሬሽኑን የሰራውም አካል ደግሞ የአካባቢው ታጣቂ ስለሆነ ከዛ ጋር ተያይዞ የመሻገር እድል አግኝተው ነበር። ተሻግረው አቅም እያ ተጠናከሩ ያለበትን ቦታ በመረጃ በመድረስ ነው ኦፕሬሽኑ የተሰራው። አርጡማ ፖሊሲ የሚሊሻዎችና የአርጡማ ፖሊሲ ፖሊስ መደበኛ ፖሊስ ነው ኦፕሬሽኑ የተሰራው። በዚህ ሂደት ውስጥ ከሸኔዎች ዋና ተፈላጊ የሚባሉ ሁለት ሰዎች ሞተዋል። እንዲሁም ሶስት ሰዎች ተይዘዋል። አንዱ ተመቶ፣ ሌሎቹ እጅ ሰጠው። ከህግ አስከባሪ አካልም አንድ ሰው ተሰውቷል ማለት ነው። በአካባቢው የነበሩ የግጭት መነሻ ችግሮችን በመፍታት ና ሰላማዊ የፖለቲካ ድርድር ውስጥና ፉክክር ውስጥ እንዲገባ በእናንተ በኩል ያደረጋቸዋቸው እንቅስቃሴዎች አለው። ነገሽ እኔ ከውጭ ሀገር በስንት ዓመት ወደ ሀገር ውስጥ እንደገባ የሚታወስ ነው። ከዚህም ባሻገር በእኛ ዞን ጭምር ቢሮ ከፍቶ እንቅስቃሴ እያደረገ የነበረበት እንደ ማንኛውም ፓርቲ ሰላማዊ እንቅስቃሴ እንዲያደርግ ለሁሉም ተፈቅዶ በነበረበት እና ባለው ሁኔታ የቀጠለበት ሁኔታ ነው የነበረው። ያው የነበረው ምርጫ ሁለት ስለነበር አንድ በቢሮም ስደመር ደግሞ በአፈሙዝ የመታገል ሂደቱም ከምስራቅ ወለጋ ነው የጀመረው። ከዛ ጋር ተያይዝነት ያለው ነው። የተለየ ምንም ነገር የለም። እንደ ማንኛውም ፖለቲካ ፓርቲ መንቀሳቀስ ይችል ነበር። ብዙ ጊዜ በሀገር ደረጃ ድርድር ተካሂዷል። የሀገር ሽመግሌዎች፣ አባገዳዎች እና ታዋቂ የሚባሉ ግለሰቦች አደራድረው ያልቻሉት ወደ ትክክለኛ የዲሞክራሲ ስርዓት ሂደት ውስጥ ማስገባት ያልተቻለ ቡድን ነው። የተኩስ ልውጡ ባለፈው አርብ የተካሄደ ሲሆን አካባቢው ሰላም መሆኑን በስፍራው ሲንቀሳቀሱ የነበሩ አሽከርካሪዎች ጠቁመዋል። ዋና አስተዳዳሪውም የተጀመረውን ሰላም የማስቀጠል ተግባር እናጠናክራለን ብለዋል። ጸጥታ ሁኔታ ጥሩ ነው የሚባል ነው። ያው ሌሎችም እንትኖች የሚቀጥሉ ይሆናል። ከዛ አኳያ የበለጠ ሰላም ይሆናል። አሁን ላይም ጥሩ ነገር ነው ያለው። ብዙም የሚያሰጋ ለህብረተሰባችንም ስጋት የሚሆን የጸጥታ ሁኔታ ብዙም የለም። ያው በጥንቃቄ መሰራት የሚገባቸው ህዝብን ሰላም የማስከበር ኃላፊነት የመንግስት ኃላፊነት ነው ብለን በየደረጃ ያለው የጸጥታ መዋቅር፣ የአመራር አካላት፣ የሀገር ሽማግሌዎች አባ ገዳዎች ጭምር የህዝባችንን ሰላም ለማስከበር በጋራ ቆመን እየሰራ ያለነው ስራ አለ። ይህን ስራ አጠናክረን እንቀጥል እንላለን። ባአርጡማ ፎር ሲ ወረዳ ዲንቱ ጨቆርሶ አካባቢ ነዋሪ የሆኑት አባዱላ መሀመድ ኦመር የአካባቢው ሽማግሌዎች፣ አባ አገዳዎች፣ አባ ዱላዎችና የሃይማኖት አባቶች በአካባቢው በአማራና ኦሮሞ ተወላጆች መካከል የተፈጠረውን መቃቃር ከመፍታት ጀምሮ በተሳሳተ መንገድ የፖለቲካ መጠቀም የሆኑ ወጣቶችን በመምከር በአካባቢው አስተማማኝ ሰላም እንዲኖር ማድረጋቸውን ይናገራሉ።

Birkaç saat sonra, çabucak tekrar soru sorma isteğimizle birkaç saat sonra, birkaç saat sonra, mara ወጣ ብሎ አካባቢውን ለመረበሽ የሚፈልጉ አካል ካለም ያው ከዚህ ባሻገር ከአጎራባች ክልሎችና ሕዝቦች ጋር የነበረውን መስተጋብር የማስቀጠል ስራዎች እየተሰሩ መሆናቸውን ከዋና አስተዳዳሪው ማብራሪያ ለማወቅ ተችሏል። የአፋርና የኦሮሞ ሕዝብ፣ የአማራ ሕዝብ፣ አርጎባ ሕዝብ በዛ አካባቢ ላይ የሚኖሩ ሕዝቦች ናቸው። ሌሎችም ሕዝቦች የሚኖሩበት አካባቢ ነው ይሄ አካባቢ። ከዚህ ጋር ተያይዞ መልካም ጊዜም እንዳለን ግንኙነት ሁሉ መከራ ሲገጥመንም በዙሁ አግባብ አብረን የምን ቆም ህዝቦች ነን። ከዛ ኳያ በአፋር ብሔረ ክልላዊ መንግስት በአዋሽ አካባቢ በደረሰው የጎርፍ አደጋ ላይ የኦሮሞ ብሔረሰብ አስተዳደር አባ ገዳዎች፣ የሀገር ሽማግሌዎች፣ መንግስት በጋራ ሆነን እዛ ድረስ ሄደን አይዟችሁ ብለን የተመለስንበት የችግር ጊዜ ማህበሩነታችንን ያረጋገጥንበት ነው። ከዛ ኳያ በጣም በርካታ ስራዎችን ለመስራት እንቅስቃሴ እያደረገን ያለ ነው። በዛም በኩል ያለው ነገር መልካም ነገር አለ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጋ እናመሰግናለን። አድማጮች አሁን ተራው የሙዚቃ ቃና ነው። ደሳሌኝ መኮንን ቅዳሜ ምሽትን በሙዚቃ ቃና ዘና ሊያደርጋችሁ መስመር ላይ ይጠብቃችኋል። ወደዛው ላሻግራችሁ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳቸው። በዛሬው የሙዚቃ ቃና ፕሮግራም አዳዲስ ከወጡም ቆየት ካሉትም ምርጥ ምርጥ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ የምሽት ፕሮግራማችንን የምንጀምረው ድራንክ ኢላ በተሰኘው ቢዮንሴና ጄዚ በሚጫወቱት ዜማ ይሆናል። Baby, I want you, na-na can I keep my fingers off you, baby? I want you, na, -na. on ice, cigars on ice Feeling like an animal with these cameras all in my grill Flashing lights, flashing lights You got me pity, pity, pity, baby, I want Up my wall, huh? የጀመርነው ቢያንሴ ከባለቤቷ ከጄዚ ጋር ታጅባ የተጫወተችውን ድራንኪላ በፍቅር መስከር የተሰኘውን ዜማቸው ነበር። ቢያንሴ ለግራሚ በብዛት በእጩነት ከቀረቡ ድምፃውያን መካከል አንዷ ስትሆን 19 ጊዜ የግራሚ አሸናፊ ሆናለች። ቀጥለን የምናደምጠው ደግሞ ቦዳክ የለው ይባላል። ድምፃዊ ካርዲቢ ነች Me if you wanted to, these expensive, these is red bottoms, these is bloody shoes. Hit the store, I can get them both. I don't want to choose, and I'm quick cutting off. So don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak that means I don't I'm a boss to a worker, Try make bloody move. Now she say, she gon' do what or who? Let's find out see. Cardi B, you know where I'm at. You know where I be. You in the club, just to party. I'm there, I get paid a fee. I be in and out them bands so much, I know they tired of me. Honestly, don't give up about who in front of me. try to mixtapes in six months, we're breaking this hard. bother me they yeah. see pictures they say both some food they tryna be? look i might just sell him some bait. i might just show with your boo i might just put on your babe. my feel like a lake. he want to swim with his face i'm like okay i let him get what he want. he buy me he sent yeah. the on and then you whip when it go fast as the horse i got the tro My account turns out I'm rich, I'm rich, I'm rich. I put my hand above my hip, I bitch he, you dip, he, dips. Dip, dip. I say, I get the money and go. Dip this is high like a stove. My glitter is gold. So that little bitch fit her role. I just don't roll with no rolls. I just came up in no rave. I need to fill up the tank. No, I need to pull up the safe. I need to let all these No, know they know that they love the safe. I go to dinner and steak. Only the real can relate I used to live in the peace. Now it's a crib with the gay. Rolly got charms. The life pops the place. Look, I don't dance, now I make money move Say I don't gotta dance I make money move If I see you now Speak That means I don't... በቅርብ ጊዜ ነው ወደ ሙዚቃው ዓለም የተቀላቀለችው ግን በዚህ አጭር ጊዜ ተደናቂነትን አትርፋለች። ካርድቤ ይህ ያደመጥነው ነው ቦዳክ የሎ የተሰኘው ዜማ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የነበረ የራፕ ዜማ ነው። ቀጥለን በምናደምጠው ዜማም ካርዲቤን እናገኛታለን። የዜማው ርዕስ ገርልስ ላይክ ዩ የተሰኘ ሲሆን ድምፃዊ ማሩን ፋይፍ ነው በካርዲቤ ታጅቦ ነው የሚጫወተው። I need more hours with you. We spent the. 45. Maybe I'm barely alive Maybe you take some For the last time Yeah ፋይ በካርድቢ ታጅቦ ገርልስ ላይክ ዩ የተሰኘውን ዜማውን ነበር ያደመጥ ነው። በመቀጠል ደግሞ እስቲ እንደ ኤውሮፒያን አቆጣጠር ወደ 2005 ዓ ም ልውሰዳችሁና ያን ሰሞንስ ዜማው እንደወጣ ለበርካታ ወራት የዓለም የሙዚቃ ሬዲዮ ጣቢያዎችን ተቆጣጥሮት ነበር የጀምስ ብለንት ዩ አር ቢውቲፉል የተሰኘው ዜማው አር ቢዩቲፉል የተሰኘውን የጀምስ ብለንትን ዜማ ነበር ያደመጥነው ዜማው እንደወጣ በአስር ሀገራት የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ ነበር ይህ ዜማ እዚህ ዩናይትድ ስቴትስ ብቻ ከሶስት ሚሊዮን በላይ ቅጂ ተሽጧል የእንግሊዝ ተወላጅ የሆነው ጀምስ ብለንት ስድስት የሆኑ የስቱዲዮ አልበሞችን በገበያ ላይ የዋለ ሲሆን አልበሞቹ በሙሉ ተደናቂነትን አትርፈውለታል እስቲ አሁንም ከእንግሊዝ ድምፃውያን ሳንወጣ ሄሎ የተሰኘውን የአዴልን ተወዳጅ ዜማ እና እናድምጽ Hello, it's me I was wondering if after all these years you'd like to meet To go over everything They say the time's supposed to heal ya But I ain't done much healing Hello, can you hear me? I'm in California dreaming about who we used to be When we were younger and free I've forgotten how it felt before the world fell at our feet There's such a difference Between us and a million miles. የተሰኘውን የአዴልን ዜማ ነበር ያደመጥነው። ይህ ዜማ በአምሳ ዘጠነኛው የግራሚ ሽልማት ላይ ሶስት ዋንጫዎችን ማሸነፉ የሚታወስ ነው። አሁንም እስቲ እዚሁ እንግሊዛውያን በሆኑ ድምፃዮች ላይ እንቆይና ቀጥለን የምናደምጠው ዜማ ሻፖ ኦፍ ዩ የተሰኘውን የኤድ ሸረንን ዜማ ይሆናል። the lovers of the bar is where i go mm. me and my friends sat at the table doing shots tripping fast and then we talk slow mm. come over and start up a conversation with just me and trust me i'll give it a chance now mm. take my hand stop and the man on the jukebox and then we start to dance and now I'm singing like girl you know i want your love your love was handmade for somebody like Play. ሸረን ሼፕ ኦፍ ዩ የተሰኘውን ዜማውን ነበር ያድመጥ ነው የተከበራቸው ሙዚቃ ቀን አድማጮች፣ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ፣ ስትሮንገር በተሰኘው በኬሊ ክላርክሰን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው። was one እናመሰግናለን። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዩናይትድ ስቴትስ አስራ ዘጠነኛው የሕገ መንግስት ማሻሻያ የተደነገገበት አንድ መቶኛ አመት መታሰቢያ ዛሬ እንደ አውሮፓውያን አቆጣጠር ነሐሴ ሀያ ስድስት ቀን እየተከበረ ነው። አስራ ዘጠነኛው የሕገ መንግስት ማሻሻያ በዩናይትድ ስቴትስ የዜጎች የመምረጥ መብት ጾታ ምክንያት በማድረግ በዩናይትድ ስቴትስም ሆነ በማናቸውም ክፍለ ግዛቷ ሊከለከል ወይም ሊገደብ አይችልም ብሎ ይደነግጋል። ይህ ማሻሻያ በተደነገገበት ዕለት 26 ሚሊዮን አሜሪካውያን ሀገራቸው ወደፊት እንዴት እንደምትንቀሳቀስ በሚደረገው ውሳኔ ተሳትፎ የማበርከት መብት ተጎናጸፉ በማለት ርዕሰ አንቀጹ ጽሑፉን ጀምሯል። የሴቶች የመምረጥ መብት ንቅናቄ በይፋ የተጀመረው በአውሮፓውያን 1848 በተካሄደው የመጀመሪያው የሴቶች መብት ጉባኤ ነበር። በቀጠሉት ሰባ ዓመታት የንቅናቄው አባላት ሴቶችም ወንዶችም የሴቶች የመምረጥ መብት በህግ እንዲፈቀድ በቻሉት መንገድ ሁሉ ሲታገሉ ቆዩ። ይህን መብት የሚያረጋግጥ የህገ መንግስት ማሻሻያ እንዲወጣም ረጅም እና አድካሚ ትግል አካሂዱ ሲል ርዕሰ አንቀጹ ይቀጥላል። በዚህ ትግላቸው መሀልም አንዳንዶቹ ሴቶች በህገ ወጥ መንገድ ድምፅ ሊሰጡ እየሞከሩ ሙከራቸው ውድቅ ሲደረግ ዳኞች ከጎናቸው እንደሚቆሙ ተስፋ በማድረግ በፍርድ ቤት ክስ ይመሰርቱ ጀመር። ያ አካሄድ ሲከሽፍባቸው በክፍለ ግዛት ደረጃ መንቀሳቀስ ጀመሩ፣ የተሻለ ውጤትም አገኙ። አስራ ዘጠነኛው የህገ መንግስት ማሻሻያ በጸደቀበት ጊዜ ከዚያ አስቀድመው ከሀገሪቱ ክፍለ ግዛቶች ከግማሽ የሚበልጡቱ ለሴቶች የመምረጥ መብት ሰጥተው ነበር። የህገ መንግስት ማሻሻያ ህጉ በኮንግረስ ዝግ ባለ ሂደት ሲንቀሳቀስ ቆይቶ በ1919 ሰኔ ወር ላይ በቂ ድምፅ በማግኘት ሊያልፍ በቃ እናም በጊዜው 49 ከነበሩት ስቴቶች በሚያስፈልጉት በሶስት አራተኛው ይጸድቅ ዘንድ ወደ ክፍለ ግዛቶቹ ሊመራ ቻለ። ቴነሲ ነሐሴ 18 1920 19ኛውን የህገ መንግስት ማሻሻያ ያጸደቀች የመጨረሻዋ ክፍለ ግዛት ነበረች ሲል ርዕሰ አንቀጹ ያስታውሳል። ከሴቶች የመምረጥ መብት ትግል ግንባር ቀደም መሪዎች አንዷ የነበሩት ሱዘን ቢ አንቶኒ በ1873 ያደረጉትን ድንቅ ንግግር በማውሳትም ይቀጥላል። ሱዘን ቢ አንተኒ የሴቶች የመምረጥ መብት መከበር እንደሚገባው ሲሟገቱ የህገ መንግስቱን መቅድም መሰረት አድርገው ነበር። እኛ ይላል የዩናይትድ ስቴትስ ህዝብ በይበልጥ ፍጹም የሆነ አንድነት እንመሰርት ዘንድ ፍትህ እንዲሰፍን፣ የአገር ጸጥታ እንዲኖረን፣ የጋራ መከላከያ እንድናበጅ እና አጠቃላይ ደህንነታችን እንዲሰፍን ደግሞም የነጻነታችን በረከት ለራሳችንና ለመጪው ትውልዳችን እናረጋግጥ ዘንድ ይህን የዩናይትድ ስቴትስ ኦፍ አሜሪካን ህገ መንግስት ሰይመናል፣ ደንግገናል፣ ይላል እንዲህም አሉ ሱዘን ቢ አንቶኒ፣ ህገ መንግስታችን ይህን አንድነት የመሰረትን እኛ የዩናይትድ ስቴትስ ህዝብ እንጂ እኛ ነጮቹ ወንዶች ዜጎች ወይም ወንዶቹ ዜጎች አላለም። ደግሞም የመሰረት ነው የነጻነትን በረከት ለግማሻችን ወይም ከመጪው ትውልድ ለገሚሱ እንሰጠው ዘንድ ሳይሆን ሴቶችን ጨምሮ ለሕዝቡ ሁሉ እናረጋግጥለት ዘንድ እንጂ ያሉትን ጠቅሶ እርሳ አንቀጹ ጽሑፉን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሲዮን ግርማ ነኝ። መልካሙን ሁሉ እንመኛለን ከእኛ ጋር ስላመሻችሁ።